መሃልየ መሃልይ ዝ ውእቱ ዘሰሎሞን ይስእ መኒ በስእመታፉሁ አዳም አጠዋተኪ እሞይን ወመዓዛ አፍረተኪ እምኩሉ አፈው እፍረት ዘተሰውጠ ስምከ በእንተዝ ደናግል ኣፍቀራከ ወሳባከ ድርየከ በመዓዛ ኣፍረትከ ንረውፅ ኣብ ኣኒ ንጉሥ ውስተጽርሁ نتفسى ونتاسا بكي نفكر اتواتكي اموين ورتو افكر واتكي سلام انا وسنيت مع والدة يروساليم كما مسلالاتا كدار وهي متاتا صلومون اترا يعني اسم انا سلام اسم اير يني صحاي دكيك اميا تبع بنتي ايه አንበሮኒ አቃቢተ አጸደ ወይን አጸደ ወይን ዘዚአየ ኢአቀብኩ ንግረኒ ዘአፍቀረት ነፍስየ አይቴ ትሬኢ ወአይቴ ትሰክብ ጊዜ ቀትል ከመ ኢይኩን እንዘ አንጀጊ ውስተ መርአየ ካልኣኒከ እመ ኢያእመርኪ ርእሰኪ ሰናይ ተማንስት ጻኢ አንቲ ውስተ ሰኮና ሆሙ ለመርኤት ወረ አይ መሃሳ አጣ ሊኪ ውስታይ ጻዳቲ ሆሙ ለኖሎት ለፈረስየ ወለሰረገላተ ወለ ሰረገላተ ፈርዖን አስተማሰልኩኪ እንተሃበየ ጥቃ አዳ መላትህኪ ከመማእነቅ ወክሳድኪ ከማርማ ሰቆስ አምሳለ ወርቅ ይግባሩ ለኪ ኰሰኰሰ ዘብሩር እስከ ሶበ ንጉስ ያሰምክ ቦቱ ናርዶስ ወሀበ መዓዛሁ ቁራማይ ልብን زولد world ليتا here, later, my أسكال is here, our life ليتا أستاذ our life نياس here, our life is here, our life سناي أنت ولد life is here, our life is بيتنا አነ ጽጌ ገዳም ጽጌ ደንጎላት ዘውስተ ቈላት ወከመ ጽጌ ደንጎላት በማእከለ አስዋክ ከማሁ አንቲኒ እንታቤየ በማእከለ አዋልድ ወከመ ኰል ዘውስተ እፀወ ገዳም ከማሁ ዘአፈቅር በማእከለ አሃው ታሕተ ጽላሎቱ ፈተውኩ ወነበርኩ ወፍሬሁኒ ጥዑም ለጎርየየ ኣብ ኦኒ ቤተ ወይን ገብሩ ላእልየ ፍቅረ አጽም ኦኒ ብእፍረት ሰደቆኒ በአክዋል እስመተነ ደፍኩ በፍቅሩ የማኑ ታቅፈኒ ወፀጋሙ ታይተርስየ አማልኩክን አዋልድ ኢየሩሳሌም በኃይሉ ወበፅንኡ ለገዳም አመተንሳ ወአንሳ ኩሎ ሙታነ አፈቅሮ እስከ መፈቀደ